ሰላም ጤና ይስጥልኝ። የተወደዳችሁ የፕሮግራማችን ተከታታዮች እንደምናምሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ዝግጅታችን አካል ጉዳተኛ የሆኑ ሰዎችን ወደ ራሳችን ማቅረብ እንዳለብንና ኢየሱስ የአይነ ስውሩን አይን ማብራቱን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ ያስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እናንተም ከእኛ ጋር ሆናችሁ ፕሮግራሙን እንድትከታተሉ በአክብሮት እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። ጌታ ሆይ ስለዚህ ጊዜና ሰዓት ክብር ሁሉ ለስም ይሁን። አሁንም እግዚአብሔር ሆይ የሰጠህን እኔችን ቆይታችን እንድትባርክልን እንድታስተምረን በጌታ በኢየሱስ ስም እንለምንሃለን፣ አሜን። አካል ጉዳተኝነትን ስናስብ ብዙ ነገሮች ወደ አእምሯችን ይመጣሉ። እስኪ አንዲት የዘጠነኛ ክፍል ተማሪ አካል ጉዳተኛ ያለችውን ላካፍልሽ። ሁልጊዜ ጓደኞቼ ጋር ስሆን ደስተኛ ነኝ። ነገር ግን ከእነርሱ እኩል እነርሱ ማድረግ የቻሉትን ሁሉ ባለማድረጌ አዝናለሁ። አንድ ቀን የትምህርት ቤታችን የተማሪዎች የመዝጊያ በዓል ሊደረግ ሲቃረብ ሁሉም ጓደኞቼ ያወራሉ ስለሚያደርጉት ጫማ በበዓሉ ላይ ስለሚያቀርቡት ነገር ይጨዋወታሉ። በመሃል ከጓደኛችን አንዷ ለምን ወደ ጀርባ ሄደን አንለማመድም የሚል ሐሳብ አቀረበች። ሁሉም ተስማሙ። ሳያስቡት ጥለውኝ ነጎዱ። እነርሱ እዚያ ለመድረስ ቢበዛ ሁለት ደቂቃ ብቻ ይፈጅባቸዋል። ለእኔ ግን በተሽከርካሪ ወንበር ላይ ሆኜ መንገድ እየመረጥኩና በእጄ ያንን እየገፋው መሄድ ቢያንስ ከ10 እስከ 15 ደቂቃ ይፈጅብኛል። ስለዚህ አዝንና በቃ ባልሄድስ ብዬ እቀራለሁ ብላለች። ውድ እህቴ ሆይ፣ የዚህች ልጅ ንግግር አዳመጥሽ? አታሳዝንም? ይህች ልጅ ጓደኞቿ በሙሉ ትተዋት ሲሄዱ የተሰማትን ስሜት ማሰብ በጣም ከባድ ነው። እነዚያ በደስታ ሲያወሩና ሲጫወቱ እርሷ የምትደርሰው ዘጊታ ነው። ልታዝን፣ ልትናደድ! የዝቅተኝነት ስሜት ሊሰማት ይችላል። በዛሬው ፕሮግራማችን ስለ አንዲት አካል ጉዳተኛ ሴት ታሪክ በጥቂቱ እናያለን። የትነበርሽ ንጉሴ ትባላለች። አካል ጉዳተኝነቷ ከስኬት እንዳላገዳት እናያለን። አብረንን ቆይ ን ሕይወቴን በሌላ አቅጣጫ እንዳይና ሌላ የሕይወት ምዕራፍ እንዲኖረኝ አድርጓል የምትለው የትነበርሽ ንጉሴ በአምስት ዓመቷ ማየት የተሳናት ወጣት ስትሆን ኢትዮጵያዊ የአካል ጉዳተኞችና ልማት ማዕከል መስራች አባልና ዋና ሥራ አስኪያጅ ናት። ድርጅቱ ልዩ ድጋፍ የሚያስፈልጋቸው የህብረተሰቡን ክፍሎች የእድገት ተሳታፊ ለማድረግ ጠንክሮ ይሰራል። የት ነበርሽ ከራሷ የህይወት ተሞክሮ በመነሳት ችግሮቿን ለመፍታት በምታደርገው ጥረት ልዩ ደስታን ታገኛለች ህይወት እንድንፈታት የተሰጠችን እንቆቅልሽ ናት ትላለች ኢትዮጵያዊቷ የአካል ጉዳተኞች መብት ተሟጋች የት ነበርሽ ንጉሴ ራሷም አይነ ስውር ናት አካል ጉዳተኞች መብታቸው እንዲከበር ህብረተሰቡ እንዲቀበላቸው እንዲንከባከባቸው የምትሟገት የሰላሳ አምስት አመት የህግ ባለሙያ ናት። የትነበርሽ ለአካል ጉዳተኞች መብት መከበር ላደረገችው አስተዋጽኦ አማራጭ ኖብል ወይም ራይት ላይቭሊሁድ የተባለውን ዓለም አቀፍ ሽልማት አሸንፋለች። የት ነበርሽ 371 ሺህ ዶላር የሚያስገኘውን የዘንድሮን ሽልማት ከሌሎች 3 ተሸላሚዎች ማለትም ከአዘርባጃኗ ጋዜጠኛ ከህንዳዊው ጠበቃና ከአሜሪካዊው የህግ ባለሙያ ጋር ይጋራሉ። ከዓለም ህዝብ 15 በመቶ ወይም ከ1 ቢሊዮን የሚበልጠው አካል ጉዳተኛ ነው። እኛም በዛሬው ትምህርት ለህይወታችን ዝግጅታችን ይህንን የእርሷን ተሞክሮ ልናካፍላችሁ ወደደን። አብራችሁን ቆዩ አካል ጉዳተኛ ባልሆን ኖሮ እንኳን አለም አቀፍ ሽልማት ልወስድ አንደኛ ክፍልም አልማርም ነበር የምትለው የት ነበርሽ ንጉሴ ዘራይት ላይቭሊሁድ አዋርድን ካሸነፉ ጥቂት ሰዎች መካከል አንዷ ሆናለች። አይነ ስውር በመሆኔና ለእኔ የሚሆን ነገር በተወለድኩበት አካባቢ ባለመኖሩ እናቴ ትልቅ መስዋዕትነትን ከፍላ ወደ ከተማ እንድመጣ አደረገችኝ፣ በማለት የማይረሳውን የህይወቷን ጉዞ ታስታውሳለች። የሰላሳ አምስት አመቷ አየት ነበርሽ ንጉሴ አይነ ስውርነቷ ገና በልጅነት እድሜዋ ነበር ከተወለደችበት ስፍራ ከ ከስምንት መቶ ኪሎ ሜትሮች በላይ እንድትጓዝ ያደረጋት በለጋ እድሜዋ ያጋጠማት የአይን ህመም በተደረገላት ሕክምና አልድን አለ ይህንን ተከትሎ የትነበርሽ ሻሸመኔ ካቶሊክ አይነ ስውራን ትምህርት ቤት ትምህርቷን እንድትከታተል ተደረገ። አይነ ስውር መሆኗ ትምህርት እንድታገኝ ከማድረጉ በተጨማሪ በተወለደችበት አካባቢ ልማድ የነበረውን ያለ እድሜ ጋብቻ እንድታመልጥ አድርጓታል። ስለዚህም አካል ጉዳተኝነት ህይወቴን በሌላ አቅጣጫ እንዳይና ሌላ የህይወት ምዕራፍ እንዲኖረኝ አድርገዋል ትላለች። ኢትዮጵያ ካላት ህዝብ መካከል 17 ነጥብ አምስት በመቶ የሚሆኑት ወይም 15 ሚሊዮን ሰዎች አካል ጉዳተኞች እንደሆኑ የዓለም አቀፉ የሰራተኞች ድርጅት መረጃ ያመለክታል። ይህ አሃዝ በዓለም አቀፍ ደረጃ ካለው 15 በመቶ ጋር ሲነሳሰር በሁለት ነጥብ አምስት በመቶ ከፍ ያለ ነው። በህብረተሰብ ውስጥ ያለ የግንዛቤ እጥረት፣ የአካል ጉዳተኞች መብት ያለመከበር፣ አብዛኛዎቹ መሰረተ ልማቶች አካል ጉዳተኞችን ያገናዘቡ ያለመሆናቸው እና ሌሎች መሰል ጉዳዮች ደግሞ በሀገሪቱ ውስጥ ያሉ የአካል ጉዳተኞችን ህይወት ፈታኝ የሚያደርጉ ናቸው። የአካል ጉዳተኞችን ክብር የሚነኩና መስተካከል ያለባቸው ቃላት በተለያዩ ሀገር አቀፍ ሰነዶች ውስጥ እንዳሉና ና መስተካከል እንዳለባቸው የምትናገረው የት ነበርሽ የፍትሐ ብሔር ህግ አንቀጽ ሶስት መቶ ሰላሳ ዘጠኝና ሶስት መቶ አርባን እንደ ምሳሌ ታነሳለች። በህብረተሰቡ በኩልም ከጊዜ ወደ ጊዜ መሻሻሎች ቢኖሩም የሚታዩት የአመለካከትና የግንዛቤ ችግሮች ቀላል እንዳልሆኑ ትናገራለች። ኢትዮጵያ ውስጥ ሴት መሆን በራሱ ብዙ ፈተናዎች ያሉት ጉዳይ ነው ትላለች የት ነበርሽ። የጾታ እኩልነት ግንዛቤ በደንብ ባልተስፋፋባት ሀገር ሴት አካል ጉዳተኛ መሆን ደግሞ ፈተናውን ከባድ የሚያደርገው መሆኑን ትናገራለች። ይህ አመለካከት እየተሻሻለ መሆኑን መካድ ባልፈልግም፣ አሁንም ሴቶች እንደ ጠባቂ ነው የሚታዩት። አካል ጉዳተኛ ደግሞ እንደ እርዳታ ፈላጊ ነው የሚታየው። እነዚህ ሁለቱ ተደምረው የስኬታችንን መንገድ ሩቅ እንዲሆን ያደርጋሉ ብላለች። እንዲሁም ሴትነትና አካል ጉዳተኝነት የየራሳቸውን ፈተና ይዘው ነው የሚመጡት የምትለው የት ነበርሽ፣ በሴቶች እኩልነት የሚያምን ህብረተሰብ ውስጥ ብንሆን እንኳ አካል ጉዳተኝነት ራሱን የቻለ ፈተና ይሆንብኛል ብላለች። ለእናቷና ለአያቷ ትልቅ አክብሮት እንዳላትና ለአሁኑ ስኬቷ ትልቅ ድርሻ እንዳላቸው የምታምነው የት ነበርች በሴትነቷ ብዙም ፈተና እንዳልገጠማት ገልጻ፣ አካል ጉዳተኝነት ግን አሁንም እንደሚፈትናት ትናገራለች። ቀነኒሳና ሀይሌ ሲያሸንፉ ከንፈር አንመጥም፣ አካል ጉዳተኛ ሆነ ስኬታማ ስትሆን ግን ከንፈር ይመጠጥልሃል። ነገር ግን ያ ሰው አካል ጉዳተኛ ከመሆኑ ባሻገር ብዙ የሚችለው ነገር ስላለ እንዳየ ነው። ከንፈር ባንመጥ ጥሩ ነው ትላለች። የዚህ አመት የአማራጭ ኖቤል ሽልማት አሸናፊዋ የት ነበርሽ ንጉሴ አብረው ተጫውተው ያደጉ ህጻናት ነገ አብሮ መስራት መጋባት፣ እንዲሁም አብረው ሀገር መለወጥ ይችላሉ የምትለው የት ነበርሽ ሌሎች ትምህርት ቤቶች አልቀበል ያሏቸውን አካል ጉዳተኛ ተማሪዎች በራሷ ትምህርት ቤት ተቀብላ ታስተምራለች። ትምህርት ቱ የተሻለ ነገር ለመፍጠር እንጂ የነበረውን ለመድገም መቋቋም የለበትም ትላለች። አካል ጉዳተኛ ተማሪዎች ከሌሎች ተማሪዎች ጋር ተቀላቅለው እንዲማሩ በማድረግም ስለ አካል ጉዳተኞች የተሻለ ግንዛቤና አመለካከት ያለው ትውልድ መፍጠር እንደሚቻልም የት ነበርሽ ትናገራለች። አንዴም ሆነ በተደጋጋሚ ለሚፈጠሩ ማህበራዊ ችግሮች የግንዛቤ እጥረት እንደ ምክንያት ይነሳል። አካል ጉዳተኞች ላይ ለሚደርሱ መገለልን ጨምሮ ሌሎች የአመለካከት ችግሮች የግንዛቤ እጥረት ፈጣኑና የመጀመሪያው ምክንያት ሲሆን ይታያል። ስለ አካል ጉዳተኞች መብት ስናነሳ ችግሩ አይፈታም የምትለው የአካል ጉዳተኞችና የሴቶች መብት ተከራካሪ የሆነችው የትነበርሽ ንጉሴ ሁልጊዜ የሁሉም ሰው እኩልነት መብት እንዳይጣስ መስመር ማበጀት እንደሚያስፈልግ ትናገራለች። በተጨማሪም ትምህርት ቤቶች፣ የሕግና የመገናኛ ብዙኃን አካላት የአካል ጉዳተኞችን መብት ለማስጠበቅና እኩልነታቸውን ለማረጋገጥ ጉልህ ሚና አላቸው ትላለች አዲስ አድማስ ጋዜጣ እንደዘገበው። አየሽ ውድ እህቴ ሆይ፣ የትኛውም የአካል ጉዳት ካሰብንበት ወይም ልንደርስበት ካቀድንበት ስፍራ አያስቀረንም። ጠንክረን ከሰራን በዓላማችን ከሄድን የታሰበልን ጋር ደርሰን ሌሎችን መርዳት ሁሉ እንችላለን። አሁን በተከታዩ ዝማሬ ቆይታ አድርገን እንመለስ። ስታገድመ ስታፍ ዋላም ሰባት Será rodar e sonhar, የዛሬው ፕሮግራማችን አንዱ ትኩረት የሆነው አካል ጉዳተኝነት ነው። አንቺም በዚህ ውስጥ ትሆኚ ይሆናል ወይም እንደዚህ አካል ጉዳተኛ የሆነ ህፃን በቤትሽ ይኖርሻል። ዛሬ አበረታታሻለሁ። እግዚአብሔር ለዚህ የሚበቃ ጸጋ አለው። አሁንም ጥሩ የሚያጽናኑ ቃላት አሉኝ፣ ከእግዚአብሔር ቃል ማለቴ ነው። እግዚአብሔር ሁሉንም ሰው በጣም በጣም ይወዳል። ለእያንዳንዱም ሰው ልዩ የሆነ ዓላማ አለው። አካል ጉዳተኛ የሆነውን ሰውም በጣም ይወደዋል፣ ልክ ሌላውን እንደሚወደው ሁሉ ማለቴ ነው። በተጨማሪም ልዩ የሆነ ዓላማ አለው። በእግዚአብሔር ቃል ላይ በመዝሙር 139 ከቁጥር 13 እስከ 16 ላይ እንዲህ ይላል፣ አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል፣ ግሩምና ድንቅ ሆኜ ተፈጥሬ ያለሁና አመሰግንሃለሁ፣ ስራ ድንቅ ነው ነፍሴ ም እጅግ ታውቀዋለች እኔ በስውር በተሰራው ጊዜ አካሌን በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም ያልተሰራ አካሌን አይኖችህ አዩኝ ያልተፈጠሩ ቀኖቼ ሁሉ አንድን ስኳ ሳይኖር በመጽሐፍ ተጻፉ ይላል ሰማሽ እህቴ ሆይ እግዚአብሔር እያንዳንዱን ሰው ባለበት ሁኔታ ፈጥሮታል ይህ ማለት አንቺ እግዚአብሔር እንድትሆኚ እንደፈለገው ሆነሽ ተፈጥረሻል። አካል ጉዳተኛ የሆነ ልጅ ካለሽ እርሱ ወይም እርሷ እግዚአብሔር እንደወደደ ሆነው ተፈጥረዋል። እግዚአብሔር ደስ ይሰኝባቸዋል። ደግሞ እርሱ ጥበብን ችሎታን ሰጥቷቸዋል። በዚያ ጥበባቸውና ስጦታቸው ሌሎችን እንዲያገለግሉበት ሰጥቷቸዋል። አንቺም ጊዜሽን አንቺም ጊዜን ከልጆችሽ ጋር ስታሳልፊ ችሎታቸውን ጥበባቸውን ማስተዋል እንድትቺ እግዚአብሔርን ጠይቂው። የዚያን ጊዜ አንቺም እነርሱን እንዴት መርዳት እንዳለብሽ ትገነዘቢያለሽ፣ ታውቂያለሽ። ልጆች ልዩ ልዩ ችሎታና ድክመት አላቸው። ከሁለት በላይ ልጆች ካሉሽ ይህንን በሚገባ ትረጂዋለሽ። አካል ጉዳተኛ ልጅሽ ደግሞ ለየት ያለ ችግር ይኖርበት ይሆናል። ነገር ግን በዚያ ውስጥ ያድጋሉ። ያንንም ድካማቸውን እያሻሻሉ ይሄዳሉ። ውድ እህቴ ሆይ ሁል ጊዜ ልጅሽን አዲስ ነገር እንዲያውቅ አግዢ። በፍቅር ደግሞ ሲያጠፋ ቅጪ። የዚያን ጊዜ የትኛው ትክክል፣ የትኛው ደግሞ የተሳሳተ እንደሆነ ያውቃል። እግዚአብሔርን ብትጠይቂው እንዴት ማድረግ እንዳለብሽ ጥበብና ማስተዋልን ይሰጥሻል። እስኪ ከመዝሙር 139 አሁንም ላንብብልሽ መዝሙር 139 ከቁጥር 1 እስከ 4 ላይ አቤቱ መረመርኸኝ፣ አወቅኸኝም አንተ መቀመጤንና መነሳቴን አወቀ፣ ሐሳቤን ሁሉ ከሩቅ አስተዋልህ፣ ፍለጋዬንና ረፍቴን አንተ መረመረ፣ መንገዶቼን ሁሉ ቀድመህ አወቀ፣ የአመጻ ቃል በአንደበቴ እንደሌለ ይላል። ይህ መዝሙር የሚነግረን እግዚአብሔር የምናደርገውን ነገር ሁሉ ማወቁን ነው። እንደውም የምናስበውን ሁሉ ያውቃል። ስለ እኛ ሁሉንም ያውቃል። ችግራችንንም፣ ያለንበትንም ሁኔታ ሁሉ ያውቃል። አንቺ የሚሰማሽን ስሜት በደንብ ይረዳል። ለዚህ ነው እግዚአብሔር አምላካችን የቅርብ ወዳጃችን ነው የምንለው አካል ጉዳተኛ ልጅ ካለሽና ሌሎችም ተጨማሪ ጤናማ ልጆች ካሉሽ እግዚአብሔር ስለ እያንዳንዳቸው ያውቃል፣ ምን እንደሚያስፈልጋቸውም ጭምር ያውቃል። ምናልባት አንቺ ብዙውን ጊዜሽን የምታሳልፊው ያንን አካል ጉዳተኛ ልጅሽን በመንከባከብ ሊሆን ይችላል። ምናልባት ለመጀመሪያ ጊዜ ልጅሽ አካል ጉዳተኛ መሆኑን ያወቅሽ ዕለት ከድንጋጤሽ ብዛት ልትወድቂ ደርሰሽ ሊሆን ይችላል። ከዚያ በኋላ ከጊዜ ወደ ጊዜ የበለጠ እየከፋሽና እያዘንሽ እንዲያውም እያለቀሽ ሊሆን ይችላል፣ ምክንያቱም ወደፊት ምን ሊሆን እንዳለ ስለማታውቂ። ውድ እህቴ ሆይ የሚሰማሽን ሁሉ ለእግዚአብሔር መንገር ትችያለሽ። እርሱ ይረዳሻል። በየትኛውም የሕይወትሽ አጋጣሚ ውስጥ ችግር ሲገጥምሽ ወይም ቤተሰብሽን ችግር ሲገጥመው ወደ እግዚአብሔር ቅረቢ እርዳኝ በይው፣ ጥበብና ማስተዋል ስጠኝ አበርታኝ በይው። ምክንያቱም እግዚአብሔር ያንን ሊያደርግልሽ ቃል ገብቷል። በፊልጵስዩስ ምዕራፍ 4 ቁጥር 19 ላይ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። ደግሞ በአካባቢሽ ያለ የትኛውም እርዳታ ሊሰጥሽ የሚችል ድርጅት ካለ ወደዚያ ሂጂ፣ ወይም የምታምኛቸው ሰዎች ካሉ ከእነርሱ ጋር ስለ ሁኔታው ተነጋገሪ እንጂ ደብቀሽ ይዘሽ አትብሰልሰይ። ያንቺንም የልጅሽንም ሕይወት ማዳን የምትችው የዚያን ጊዜ ነው። ደግሞ ሁልጊዜ ማድረግ ያለብሽ ነገር እንዳትሰላቺ፣ ልጅሽ ሲተኛ አንቺም ጥቂትም ቢሆን እረፍት መውሰድን ተለማመጂ። ስታርፊ የተሻለ የተረጋጋ አይምሮ ይኖርሻል። የዚያን ጊዜ በትዕግስት ልጅሽን መንከባከብ ትችያለሽ። ምናልባት ሰዎች ስለ ልጅሽና ስለ አንቺ ያልተገባ ነገር ሲናገሩ ልትሰሚ ትችያለሽ። አስታውሺ፣ ልጅሽ፣ አንቺና ቤተሰብሽ እያንዳንዳችሁ በእግዚአብሔር የተወደዳችሁና የእግዚአብሔር ዓላማ ያለባችሁ ናችሁ። እግዚአብሔር ይደሰትባችኋል። ስለዚህ ለእግዚአብሔር ልዩ ናችሁ። ውስጥሽ በሰዎች ንግግር ሲቆስል ለእግዚአብሔር ንገሪው አውሪው እርሱ እረፍት ይሰጥሻል ምናልባት ደግሞ አንቺ አካል ጉዳተኛ ልጅ የለሽ ይሆናል ነገር ግን አካል ጉዳተኛ ልጅ ያላት ሴት ታውቂያለሽ እስካሁን ስናወራ በነበረው ቃል ልታጽናኛት ትችያለሽ ልጆችን በመንከባከቡ አቅጣጫም ልትረጃት ትችያለሽ አስታውሺ ያቺን ሴት ስትረጃት ወደ እረፍት አመጣሻት ማለት ነው ጓደኛሽን ጎረቤትሽን፣ ወይም የቤተ ክርስቲያንሽን ሴት ጥቂት ደቂቃዎች ወስደሽ አካል ጉዳተኛ ልጇን መንከባከብ ብታግዣት እርሷ ታርፋለች። ወይም ደግሞ ሌሎች ስራዎችን ብትሰሪላት የረፍት ጊዜ ለራስዋ መፍጠር ትችላለች። ለምሳሌ ገበያ ለራስሽ ስትሄጂ ለእርሷም ብትሄጂ፣ ልብስ ማጠብ ብታግዣት፣ ወይም ሌሎችን ልጆቿን ወደ ትምህርት ቤት በማድረስ ብትተባበረት

ኢየሱስ ወደ አንዲት ገሊላ ወደምትባል ከተማ መጣ። ስለ አባቱ ስለ እግዚአብሔርና ስለ ራሱ ለሰዎች ያስተምር ነበር። ከመወለዱ ጀምሮ ዓይነ ስውር የሆነውንና እየለመነ ያለውን ሰው ተመለከተ። ከታሪኩ እንደምንረዳው ኢየሱስ ለአካል ጉዳተኞች ስፍራ እንደነበረው ነው። አንዳንዶች የሰውየው እውርነት ለኃጢአት የተሰጠ ቅጣት አድርገው ያምኑ ነበር። ታዲያ እንደነዚህ አይነት ሰዎች ይህንን አካል ጉዳተኛ ሰው እንዴት ያዩት ይሆን? ምናልባት ያገሉት ይሆናል። አላስፈላጊ ስድብና ቃላቶችን ይወረውሩበት ይሆናል። ከእነርሱ ጋር ሆኖ ማኅበራዊ ኑሮን እንዲቀላቀል አይፈቅዱለትም ይሆናል። ኢየሱስ ግን ለየት ባለ መንገድ ነው ያገለገለው። በእርግጥ ስለዚህ ሰው ኢየሱስ ግድ ብሎት ነበር። እይታውን መለሰለት፣ ባልተለመደ መንገድ ፈወሰው። ኢየሱስ ለዚህ አይነ ስውር ሰው በፈውስ ሂደቱ ውስጥ ተሳታፊ እንዲሆን ለተከተሉ ደቀ መዛሙርቱ አስገንዝቧቸዋል። ስለዚህ እኛም ለአካል ጉዳተኞች ትኩረት ልንሰጥ ይገባናል። የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የምስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር አስራ ሶስት ስልሳ ስድስት አዲስ አበባ ነው። እንዲሁም በስልክ ቁጥራችን ዜሮ ዘጠኝ አስራ አንድ አርባ አንድ ስልሳ ስድስት ሀያ አራት እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113 21 44 17 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም ኢኢሲኤም ዋይ የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትሳፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ እስካሁን ቆይታችሁ ፕሮግራማችንን ስለ ተከታተላችሁ ጌታ ይባርካችሁ ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን 是头看不